ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። ቤተሰቦንና ቤቶን ከእሳት አደጋ ተጋላጭነት መታደግ ማለት ቀድመው ስንዱ መሆን ማለት ነው። የመስኩ ጠበብት ለደን ቃጠሎች ተጋላጭ ሆኑ ቀዮች የሚኖሩ ሰዎች የድንገተኛ አደጋ እቅድ እንዲኖራቸው ምክረ ሀሳብ የሚለግሱትም ለዚህ ነው። የእሳት አደጋ ባለስልጣናት በመላ የደን ቃጠሎን ለመከላከል እየተዘጋጁ ነው። በቪክቶሪያ ኪስፕሮ እሳት አደጋ ብርጌድ የገጠር እሳት አደጋ በጎ ፈቃደኞች ካፕቴን ፊሊፕ ታውንሴንድ መሰረታዊ ስለሆኑ በመኖሪያ ቤቶ ዙሪያ ሊያከናውኗቸው ስለሚችሉ የእሳት አደጋ መከላከል መሰናዶዎች ሲገልጡ፣ በቅድሚያ የእሳት ቃጠሎ ሲነሳ የቤቶ ጣራያ ክፈፍ ላይ የሚደርስ የውሃ መርጫ ያለውትን የማኅበረሰብ የእሳት አደጋ አድን ለቤቶ ቅርብ በሆነ ስፍራ አለን ከእሳት አደጋ ለማምለጠስ ዕቅድ ነድፈው አዘጋጅተዋልን ብለው ይጠይቃሉ። አክለውም አጋዥ ሀሳባቸውን ሲቸሩ ቤቶ ጣራ ላይ ያሉ ረጋፊ ቅጠሎችንና ደረቅ ስንጥሮችን ያጽዱ። በቤቶ ዙሪያ ጥገና የሚሹትንና ጠግኗቸው የሚችሉትን ይጠግኑ። እሳት አደጋ ሲነሳ ውሃ መርከፍከፊያዎችን ከጣሪያዋ ከፈፍ ጋር ያያይዙ። ከቤቶ ፊትና ጓሮ ያሉ ሳሮችን ባጭሩ ይጨዱ። የጓሮ ተክሎችንም በአግባቡ ያስተካክሉ። በቤቱ ዙሪያ ሊደርሱ የሚችሉ ረጃጅም የውሃ ምርጫዎች ይኖረዎት ይላሉ ካፕቴን ፊሊፕ ታውንሴንድ። በእሳት አደጋ ወቅት አካባቢውን ለቀው ለመውጣት የሚያስችል ፕላን መኖር በእጅጉ ጠቃሚ እንደሆነ በማንሳት እንዲህ ያሉ ፕላኖችንም ከየክፍለ ሀገራቱ የእሳት አደጋ መከላከያ ባለሥልጣናት ድረ ገጾች ላይ ማግኘት እንደሚቻልም ይጠቁማሉ። ያንን ተመርኩዞም በግሎ እንደሚስማማው አድርገው ሊጠቀሙበት እንችላሉ። በሳት አደጋ ወቅት አካባቢውን ለቀው ከመሄደው በፊት ከቅሮ ጋር ሊያካትቷቸው ስለሚገቡ ቁልፍ መሰናዶች ሲያስረዱም የመጀመሪያ ደረጃ ሕክምና መስጫ ከነ መመሪያዎቹ፣ ጠቃሚ ዶክሜንቶች፣ ከፍ ያለ ዋጋ ያላቸው ነገሮችና ፎቶግራፎች፣ ጥሬ ገንዘብ፣ ኤቲኤም ካርዶች፣ የብድር ካርዶች፣ የሞባይል ስልክ ከነ ባትሪ መሙያው መድኃኒቶችና በተለይ አስፈላጊ የሆኑ ነገሮች እንደሆኑ ይገልጣሉ። አያይዘውም በእሳት አደጋ ወይም አካባቢው አግባብ ባለው የመንግሥት ባለሥልጣን ተወካይ በሮውን አንኳኩቶ አካባቢውን ለቀው እንዲወጡ ሲጠየቁ ምክረ ሐሳቡን ተቀብለው አየውን ለቀው እንዲሄዱ ያሳስባሉ። አውስትራሊያ ውስጥ የደን ቃጠሎዎች የአደጋ ደረጃ ይሰጣቸዋል። የደን ቃጠሎዎቹ ደረጃ በእጅጉ ከፍተኛ ደረጃ ሲደርስ የክፍለ አገሮ የእሳት አደጋ ኮሚሽነር ሙሉ በሙሉ እሳት የማይለኮስበት ቀን ብሎ ይደነግጋል። ያም ማለት ድንጋጌ በተጣለባቸው ቀናት ውስጥ በውጭ ግልጽ በሆኑ አካባቢዎችና እሳት የማንደድ ፈቃድ ተሰጥቷቸው ባሉ ስፍራዎች ሁሉ እሳት መለኮስ አይቻልም ማለት ነው። ዕለቱ በጣም ሞቃታማ ደረቅና ነፋሳማ በሆነ ወቅት የካምፕ እሳቶች፣ የምግብ ማብሰያ እሳቶች ወይም የሲጋራ ቁራጮች በቀላሉ ከፍተኛ አደጋ የሚያደርስ የእሳት ቃጠሎ ማስነሳት ይችላሉ። የቪክቶሪያ የጎልማሳ ቃጠሎ ግልጋሎት ሰጪ ነርስ የሆነችው ሃና ሜንዚስ በእሳት የመቃጠል አደጋ አብዝቶ የሚደርሰው ዕድሜያቸው ከ15 እስከ 35 በሆኑ 70 ከመቶ ያህል ወንዶች ላይ እንደሆነና በብዛትም ከባቢኪው ጋር በተያያዘ መሆኑን ተናግራለች። ፈጥኖ ለማብሰል ሲባል የባቢኪዩን የእሳት መጠን አለቅጥ ከፍ ከማድረግ ጋር የተያያዙ የቃጠሎ አደጋዎችን መስማት የተለመደ እንደሆን ገልጣለች። አክላም እርሶ ወይም አካባቢው ያለ ሰው የእሳት ቃጠሎ ሲያገኘው በመጀመሪያ ፈጥነው ልብሶችንና ጌጦችን ያውልቁ። ከዚያም ለሀያ ደቂቃዎች ያህል ቀዝቃዛ ውኃ ይርጩ። በጨራሽ በበረዶ የቀዘቀዘ ውሃን አይጠቀሙ፣ በማለት ትመክራለች። የመጀመሪያ ደረጃ ሕክምና እውቀት ምኖርም ከፍ ያለ አስተዋጽኦ እንዳለው ጠቁማለች። ለተጨማሪ መረጃ ቪዚት ቪክ በርንስ ዶት ኦርግ ዶት ኤዩ ድረገጽን ይጎብኙ። የአስተርጓሚና ተርጓሚ ገዛ ካሹ 13 14 50 ይደውሉ። ይህ SBS Radio Podcast number Latajamari Safara SBS.com.au slash Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.